የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ታኅሳስ ሰባት 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛት ቦርደርስ ያወጣውን አመታዊ ሪፖርት ይዘንላቸዋል። እኔ የኢትዮጵያ ሕዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። የሰማችሁት ደግሞ የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልድ ኢትዮጵያዊ ዶክተር አረጋይ ግርማይን ነው የአመቱ ምርጥ የቤተሰብ ሐኪም ተብሎ ተሸልሟል። በሌላ በኩል አስራ 4ተኛው የኢትዮጵያ የፊልም ፌስቲቫል እየተካሄደ ነው። አቶ ይርጋ ሸዋ ተሾመን እንግዲህ ከደረሰልን ዘገባ ዛሬ እናሰማችኋለን። የኢትዮጵያ ፊልም ፌስቲቫልን ለ14 ዓመታት የመሩ ናቸው። አብረውን ሊቀያሉ እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመብራት ኤደን ገረመውና ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማቸዋለን። አጠር ወዳሉት ዜናዎች ተመልሰን መተናል። ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ባወጣው አመታዊ ሪፖርት በመላው ዓለም በዚህ አመት ብቻ አርባ ዘጠኝ ጋዜጠኞች መገደላቸውን፣ ሶስት መቶ ሰማኒያ ዘጠኝ ደግሞ ለእስር መዳረጋቸውን እና ሌሎች ሀምሳ ሰባት መታፈናቸውን አስታውቋል። ዝርዝር ያለ ዘገባ ቆየት ብለን እናሰማችኋለን። የትግራይ ህዝብ ዴሞክራሲያዊ ንቅናቄ ዳህሚት ራሱን አክስሞ ከህወሓት ጋር አብሮ ለመስራት መወሰኑን አስታውቋል። የዚህንም ዜና ዝርዝር ከደረሰን ወደ በኋላ ላይ እናሰማችኋለን። የኦሮሚያና ና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩት ሁከቶች ና ግጭቶች መፍትሄ ለመፈለግ ትላንት የጀመሩትን ውይይት ዛሬ አጠናቀዋል። የፖለቲካ ድርጅቶቹን በመወከል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ብሳ፣ የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ፣ የመድረክ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና፣ የብልጽግና ፓርቲ የአማራ ክልል ተወካይ ዶክተር ደስታ ተስፋው፣ የኦሮሚያ ክልል ብልጽግና ፓርቲ ተወካይ አቶ ታየ ደንዳ እና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ በጋራ መግለጫ ሰጥተዋል። ችግሩን ከመሰረቱ ለመፍታት ሁሉም በቁርጠኝነት እንደሚሰራ ተናግረዋል። ወደ ዓለም አቀፍ ዜና ስናልፍ ደግሞ ህንድ ከአጎራባች ሀገሮች የሚገቡ ሙስሊሞች ዜግነት እንዳይሰጣቸው የሚከለክለውን አዲሱን ሕጉን በመቃወም በሀገሪቱ ዙሪያ ሰልፎች ተካሂደዋል። ኒው ደህሊ ውስጥ በሺዎች የተቆጠሩ የተቃውሞ ሰልፎች ከፖሊሶች ጋር ተጋጭተዋል። ፖሊስ አስለቃሽ ጭስ ጋዝ ረጭቶባቸዋል። ሁለቱም ወገኖች ድንጋይ ተወራውረዋል። አዲሱ ህግ ብዙሀን ህዝባቸው ሙስሊሙ ከጎኑ ከባንግላዴሽ፣ ከፓኪስታን ና ከአፍጋኒስታን ያለ ህጋዊ ፈቃድ የሚገቡ ሂንዶች፣ ክርስቲያኖች ና ሌሎችም የህዳጣን የሃይማኖት ተከታዮች በተፋጠነ መንገድ ዜግነት እንዲሰጣቸው ይፈቅዳል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገሪቱ ከአውሮፓ ህብረት መውጣቷን የሚመለከተውን አቋማቸውን የማለሳለስ ሀሳብ እንዳላቸው ፍንጭ እየሰጡ ነው። በፓርላማ አብላጫ መቀመጫ የያዙት ጆንሰን እንደ አውሮፓውያን አቆጣጠር እስከ መጪው ሁለት ሺ ሀያ አመተ ምህረት መጨረሻ ከህብረቱ ጋር የንግድ ስምምነት ላይ ለመድረስ የተያዘው የጊዜ ገደብ ፈጽሞ እንዳይረዘም ለመከላከል ይፈልጋሉ። በመጨረሻም የፓኪስታን ልዩ ፍርድ ቤት የቀድሞ ፕሬዚዳንት ፐርዥ ሙሻረፍ ከባድ የክህደት ወንጀል በመፈጸም በሞት እንዲቀጡ ተወስኖባቸዋል። ስልጣን ላይ በነበሩበት ዘመን የተያያዙ ሌሎችም ክሶች ያሉባቸው ሙሻረፍ ክሶቹን በፖለቲካ የተነሳሱ ናቸው ብለው ውድቅ አድርገዋል። አድማጮች ለሰዓቱ የያዝ ናቸው አጣሪ ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችን ቆዩ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱ እርሳችንን ለጋዜጠኞች ደህንነት የቆመው ዓለም አቀፍ የድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛት ቦርደርስ ባወጣው አመታዊ ሪፖርት በመላው ዓለም በዚህ አመት ብቻ አርባ ዘጠኝ ጋዜጠኞች መገደላቸውን ሶስት መቶ ሰማኒያ ዘጠኝ ጋዜጠኞች ለእስር መዳረጋቸውንና ሌሎች ሀምሳ ሰባት ደግሞ መታፈናቸውን አስታውቋል። ጽዮን ግርማ አጠር ያለ ዘገባ አላት። መቀመጫውን ፈረንሳይ ፓሪስ ውስጥ ያደረገው ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ አደገኛው ሙያ ብሎ በጠራው የጋዜጠኝነት ሙያ በመላው ዓለም በተሰማሩ ሙያተኛ ጋዜጠኞች ላይ በዚህ ዓመት ደርሷል ባለው ጥቃት የተገደሉ ጋዜጠኞች ቁጥር 49 ነው። ድንበር የለሽ የጋዜጠኞች ቡድኑ ይህ እየተጠናቀቀ የሚገኘውን የአውሮፓውያን 2019 ዓመት የጋዜጠኞች ሁኔታን በዳሰሰበት በዚህ ሪፖርቱ 389 ጋዜጠኞች በእስር ላይ እንደሚገኙ ይፋ አድርጓል። ቡድኑ ያለፉትን ሁለት አስርት ዓመታት ሪፖርቶች በማነጻጸር የተገደሉ ጋዜጠኞች ቁጥር መቀነሱን ያሰፈረ ሲሆን ከዚህ ቀደም በሚወጡ ሪፖርቶች በዓመት በአማካኝ 80 ጋዜጠኞች ይገደሉ ነበር ብሏል። በአሁኑ ሰዓት በሟቾቹ ቁጥር ከፍተኛውን የሚይዙት የጦር ውሎዎችን ለመዘገብ በጦርነት ቀጠና ላይ ህይወታቸውን በስዋዕት አድርገው የሚሰሩ ጋዜጠኞች እንደሆኑ ሪፖርቱ ያትታል። በጦርነት ቀጠናዎች ላይ በስራ ላይ እያሉ የተገደሉ ጋዜጠኞችና ሌሎች የመገናኛ ብዙሀን ባለሙያዎች ቁጥር በጠቅላላው በዝርዝር ሲቀመጥ ግጭትና ጦርነት በመዘገብ ላይ እያሉ ከተገደሉት አስራ ሰባት ጋዜጠኞች መካከል አስሩ በሶሪያ፣ አምስቱ በአፍጋኒስታን፣ ሁለቱ ደግሞ በየመን የተገደሉ ናቸው። ይህ ቁጥር ካለፈው አመት ጋር ሲነጻጸር ባለፈው አመት በእነዚህ የጦርነት ቀጠናዎች የተገደሉት ጋዜጠኞች ቁጥር 34 ነበር። ከጦርነት ውጪ በሰላማዊ ሁኔታ ውስጥ መረጃን ለማህበረሰባቸው ለማድረስ እየሰሩ ያሉ በሜክሲኮ የተገደሉ ጋዜጠኞች ቁጥር አስር ነው። ድንበር የለሽ የጋዜጠኞች ቡድን ዋና ጸሐፊ ክሪስቶልፍ ዶሌር ዋርደን ስለዚሁ ሪፖርት ሲናገሩ ዴሞክራሲያዊ ናቸው በሚባሉ አገሮች መደበኛ ስራቸውን የሚሰሩ ጋዜጠኞች የሚደርስባቸው አደጋ እየጨመረ መጥቷል። ሆን ተብሎም አደጋ እንዲደርስባቸው ይደረጋል። ይህ ደግሞ ስራቸውንና ኑሯቸውን የበለጠ አስቸጋሪ ያደርግባቸዋል ብለዋል። በዚህ አመት ብቻ በደረሰባቸው ጥቃት የተገደሉ ጋዜጠኞች ቁጥር ቀደም ባሉት አመታት ከተገደሉት 80 ጋዜጠኞች አንጻር 49 በመሆኑ መቀነሱን ቢያሳይም በእስር ላይ በመሆናቸው ህይወታቸው ለአደጋ የተጋለጠው ቁጥር ግን በዚህ አመት ከፍተኛ መሆኑ በሪፖርቱ ተገልጿል። በዘንድሮ አመት በቁጥጥር ስር የዋሉትና እስከ ታህሳስ ወር የተመዘገቡት ቁጥር 389 ጋዜጠኞች ሲሆኑ ይህም ባለፈው አመት በቁጥጥር ስር ከነበሩት ጋዜጠኞች 12 ሁለት በመቶ ብልጫ አሳይቷል በዘንድሮ አመት 120 ጋዜጠኞችን በማሰር ቻይና ከዓለም ቀዳሚ ሆናለች ግብጽ 34 ሳውዲ አረቢያ ደግሞ 32 ጋዜጠኞችን አስረዋል ከ40 በላይ የሚሆኑት ደግሞ በማህበራዊ ግንኙነት መድረጎች ላይ መረጃዎችን በማስተላለፍ ሲሰሩ የነበሩና የታሰሩ የዜጋ ጋዜጠኞች ናቸው በሶሪያ 30 በየመን 15 በኢራቅ 11 በዩክሬን ደግሞ አንድ በአጠቃላይ 57 የመገናኛ ብዙሀን ባለሙያዎች ደግሞ ታፍነው እንደሚገኙ በሪፖርቱ ላይ ተገልጿል። ጽንፈኛ የሆኑ የእስላማዊ መንግስት አራማጅ ቡድኖች እነዚህ የታፈኑ ጋዜጠኞችን ለፕሮፓጋንዳና የሚፈልጉትን ዓላማ ለመጠቀሚያ መያዣ እያደረጓቸው እንደሚገኙ በሪፖርቱ ላይ ተጠቅሷል። በአጠቃላይ ይህ ለጋዜጠኞች መብት የቆመው ድንበር የለሽ የጋዜጠኞች ቡድን ያወጣው ሪፖርት መንግስታት የጋዜጠኞችን ድምፅ ለማፈን የሚጠቀሙባቸው መንገዶች ቅድመ ምርመራ፣ ወከባ፣ መንግስታዊ ባልሆኑ የበጎ አድራጎት ምርት ጠቁሟል። ን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በቀጣይ የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልደ ኢትዮጵያዊን ዶክተር አረጋዊ ግርማይ የአመቱ ምርጥ የቤተሰብ ሐኪም ብሎ ሸልሟል። ዶክተር አረጋዊ የጤና መድህን የሌላቸውና ከተለያዩ ሀገራት የመጡ አቅመ ደካማ ስደተኞችን በማገልገል ይታወቃሉ። በሽልማቱ መደሰታቸውን ለአሜሪካ ድምጽ የተናገሩት ዶክተር አረጋዊ በተወለዱባት ኢትዮጵያም የማህፀን ጫፍ ካንሰርን የመከላከል ግልጋሎት የመስጠት ህልም እንዳላቸውም አክለዋል። ሀብታሙ ስዩም ዝርዝር አለው። ሀያ ሁለት ዓመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ወደሚሰሩበት ጋስተን የቤተሰብ ህክምና አገልግሎት የሚመጡት ታካሚዎች ደግሞ የበለጠ ሰብአዊነትን፣ ርኅራሄን የሚፈልጉ ናቸው። እኔ በጣም የህሊና እርካታ ይሰጠኛል። ለምን ብትለኝ ለፍ- ለህዝብ ያለኝ ፍቅር ከድሮ ከልጅነቴ የታነጸ ነው እና ከውጭ አገር መጥተው ኢንሹራንስ የሌላቸው የውጭ ሰዎች ለምሳሌ ባጋጠመኝ የደቡብ አሜሪካ ሰዎች አክም ያለሁ የአፍሪካ ሰዎች፣ የተለያዩ የአፍሪካ ሰዎች፣ የፓለስታይን ሰዎች፣ የቻይና ሰዎች ኢቭን የራሽያ ፔሸንቶችም አሉኝ እና በጣም ኤክስፖዥሩ ለሰፋ ላለ ነው ያጋለጠኝ። ምክንያቱም እነዚህ ሰዎች አክሰስ ወደ ፕራይቬት ወደ ግል ሐኪሞች የመግባት እድል የላቸውም እና እኛ ባለን በተሰጠን መርሆ መሰረት ማንም ሰው የመጣ የመጣ ሰው ኢንሹራንስ ይኖረው አይኖረው ኢሚግራንት የሆነ ወይም ደግሞ ስራ የሌለው በሙሉ ነው የምንቀበለው እና ለዚህ አገልግሎት በመብቃቴ በጣም ደስ ይለኛል። ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላችሁ ይመስላል። አራት ሺህ አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የ2019 የአውሮፓያን አቆጣጠር ምርጥ የቤተሰብ ሐኪም ብሎ ሸልሟችኋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው። ከሚመርጥባቸው አንደኛ ተመራጮች ኖሚኔት መደረግ አለባቸው። ከዛ ደግሞ ያው ማህበሩ ውስጥ አመራር አለ፣ ቦርድ አለ ኮሚቴዎች አሉ። እና እነዚህ የተመረጡ ሰዎች ሰፖርቲንግ የሆነ የድጋፍ ኤቪደንስ እንዲያቀርቡ ይጠየቃሉ። ከተጠየቁ በኋላ ኤቪደንሱን በሙሉ መርምሮ በተለይ በሶስት ኮር የሆኑ ኮር ቫሊዩ የሚላቸው ነገሮች አሉ። አንደኛው ይሄ ኮምፓሽነት ኬር በጣም ርህራሄ የተሞላበት ህክምና የሚሰጥ ሐኪም ሁለተኛው ደግሞ ኮምፕሪሄንሲቭ ኬር የሚሉት ነው ኮምፕሪሄንሲቭ ኬር በጣም አጠቃላይ የሆነ የህክምና አገልግሎት የሚሰጥ ሶስተኛው ሮል ማደል የሚሆን ሮል ማደል በኮሚኒቲው ውስጥ ሮል ማደል ደግሞ ለሌሎች ፕሮፌሽናል የሚል እና በእነዚህ ሶስት መለኪያዎች መርምረው ጉልህ ሮል ያላቸው ሀኪሞች ይመርጣሉ እና በእነዚህ መለኪያዎች ተገምግሜ ነው እንግዲህ ለምርጫው የደረስኩት። እንግዲህ ዶክተር አረጋዊ እርስዎ ኢትዮጵያን፣ የተወለዱት ከኢትዮጵያ ነው ወደዚህ ሀገር የመጡት። በተለያዩ ቦታዎች የሚኖሩ ዜጎችም የህክምና አገልግሎትን የማግኘታቸው ሁኔታ በጣም የጠበበ ነው። የእርስዎ የተካኑበትን ሙያ የኢትዮጵያ ህዝብስ መቼ ነው መጠቀም የሚችለው? ያደጉበት ይኖሩበት ማህበረሰብስ የሚጠቀምበት እድል ይኖር ይሆን? ወደፊቱ ምን ያስበዋል? አዎ፣ በጣም ደስ እያለኝ እኔ የኢትዮጵያ ህዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። በተለይ ይሄ የሰርቪካል ካንሰር በሚባል በሽታ ላይ በጣም ትኩረት አድርጌ ስለሰራ ይህንንም ነገር አገራችንን ለማስፋፋት ሀሳብ አለን። አንዳንድ ነገሮችን እያጠናው በተለይ በአሁኑ ሰዓት ሩዋንዳ በጣም ትልቅ መሪነት ይዘው በኤች ፒ ቪ በሚባል በሽታ ብዙ ካምፔን እያደረጉ ነው እና እኔም የኢትዮጵያ ሀገሬ ይህንን አይነት ስራ እንድትሰራ በጣም ፍላጎት አለኝ እና ይሄ ነገር እየተሰራ ነው ኢትዮጵያ ውስጥ ግን ከነሱ ጋር ሁኜ ይህንን ነገር በስፋት ለብዙ ህዝብ እንዲዳረስ ለማድረግ በጣም ፍላጎት አለኝ። የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ አምሳ አምስት ቅርንጫፎች እንዲሁም መቶ ሰላሳ አምስት ሺህ አባላት ያሉት የዩናይትድ ስቴትስ የቤተሰብ ሐኪሞች ማኅበር አባል ነው። ለአሜሪካ ድምፅ ራዲዮ habta washington Dc. የዘጋቢዎች መስኮት ነው። ተከታዩ መሰናዶ ወደ መቀሌ ነው የሚወስደን። ትግራይ ኮደርስ የሚል ለትርፍ ያልተቋቋመ ድርጅት መስርተው እየሰሩ የሚገኙ ወጣቶች ናቸው እንግዶቻችን። በትግራይ ክልል የሁለተኛ ደረጃ ተማሪዎች የኢንፎርሜሽን ቴክኖሎጂ እውቀታቸውን ለማሳደግ እየሰሩ ያሉ እነዚህ በጎ ፈቃደኞችን በተመለከተ ሙልጌታ ጽብሃ ተከታዩን ዘገባ አሰናድቷል። የሶፍትዌር ኢንጂነሪንግ ምርቋ ዳናይት የማነ ትግራይ ኮደርስ ካቋቋሙት አንዷ ናት። በትግራይ ክልል በተለይ በገጠር የሚኖሩ ተማሪዎች የኮምፒውተር እውቀታቸው አነስተኛ መሆኑን ባደረጉት ዳሰሳ መመልከታቸውን ትገልጻለች። በከተሞች ቢሆንም በመንግስት ትምህርት ቤቶች የሚማሩ የኮምፒውተር ጥቅም አይገነዘቡም ትላለች። ይህ ችግር ለመፍታት በሙያው በዩኒቨርሲቲዎች የሚያስተምሩ በመንግስት መስሪያ ቤቶች የሚሰሩና የዘርፉ ተማሪዎች ተሰባስበው ትግራይ ኮደርስ ማቋቋሟቸውን ትናገራለች። ለመጀመሪያ ጊዜም በቅርቡ በመቀለና በዙሪያዋ ከሚገኙ ትምህርት ቤቶች የተውጣጡ ከ ሰላሳ በላይ የሁለተኛ ደረጃ ተማሪዎች ለ አስራ አምስት ቀናት ያህል ስልጠና እንደተሰጡ ዳና ላይ ትገልጻለች። የጀመርነው ትግራይ ኮርስ በሁለት ሳምንት እዚህ መቀሌ መቀሌ አካባቢ ያሉትን የሀይ ስኩሎች ፍላጎት ያላቸውና በማት ፊዚክስ፣ አይቲ ጎበዝ የሆኑ ልጆች ነው ሰርች ያደረግነው። በፍላጎትም በኢንተርኔት ላይ አይቶ መጥቶ የተሳተፉ አሉ። ጎበዝ ልጆች እና በዛ እስከ ሰላሳ ተማሪ ብቻ ነው የተቀበልነው። የነበረንም በጀት ከዛ ብቻ ስለነበር ማለቴ አይበቃም እና አፄ ዮሐንስ ሀይ ስኩል የተጠቀምነው ነው። ላቡሱ ፍሪ ነው እየሰጠን። በዚህ አጋጣሚ ረሰ መኖሩን ማመስገን ፈልጋለሁ አቶ ሶሎመን። ይህ ሁለት ሳምንት ኢፌክቲቭ ጠቀምበት ተማሪዎቹን ሰርች አርገን ተንዛው ቅዳሜና እሑድ ነው ታይሙ አሬንጅ አርገን ከትምህርት ጋር እንዳይጋጭ ተብሎ ምናምን ብዙ እንትን ነው ያሳለፉት አስተማሪዎቹም ተማሪዎችምና በጣም አሪፍ ነበር። ደስ ይላል። ይህ ስልጠና እውን እንዲሆን በጎ ፈቃደኛ አስተማሪዎች እንደተሳተፉ በመግለጽ የክልሉ የሳይንስና ቴክኖሎጂ ቢሮም አግዞናል ብላለች። ግርማይ አርአያ የተባለ የሶስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ደግሞ ከነዳናይት ጋር ሆኖ ለሁለተኛ ደረጃ ተማሪዎች ስልጠና ይሰጣል። ግርማይ እንዲህ አይነት ስልጠና ተማሪዎች ሕልማቸው እንዲኖሩ የሚያደርግ ነው በማለት የራሱን ታሪክ በማንሳት ያስረዳል። እኔ ሃይ ስኩል እያለሁ ስለ ኮምፒተር ምንም እውቀት አልነበረም ማቆም ማይክሮሶፍት ኦፊስ ነው፣ ኮምፒተር ኦን እንደምን እንደምትደረግ ምናምን ነው ብቻ ኮምፒተር ማቴማቲክ ሶልቭ ያደርጋል፣ የሰዎች ግር ይፈታል፣ ምናምን የሚባል ነገር አላውቅም ነበር እና ምን ነበር ቃላሚ ነው ወይም ስቴም ሴንተር ቃላሚ ነው ማለት ነው። የማህበር ልማት ትግራይ እዛ ተማሪዎችን ቶፕቶፕ የሆኑ ያወጣ ነበር ክረምት ክረምት ማለት ነው አምስት ስድስት ሊሆኑ ተማሪዎችን የሰባሰቡ በሳምንት ሁለት ጊዜ ያስተምረን ነበር ኮምፒውተር እንደዚህ ይሰራል ልክ እንደ ትግራይ ኮደርስ አሁን እያደረገው ያለው ከተለያዩ ሰዎችን ያስተዋወቀን ነበርና እኔ ያወቅኩት ለመጀመሪያ ጊዜ ኮምፒውተር ገብቼ እዛ ነው ስለ ሮቦቲክስ ስለ ፕሮግራሚንግ ላንጉጅ የዛን እዛ ስለተማርኩ ነው አሁን ሶፍትዌር ኢንጂነሪንግ የተማርኩት ያለሁት በሶፍትዌር ኢንጂነሪንግ ፕሮግራም እየሰራሁን ያለሁት በዛ ምክንያት ነው ሶ እኔ ቀላሚ ነው ባልገባ ኑሮ ማለት ነው፣ ስለ ኮምፒውተር ሞር ፍላጎት አያድርብኝ ነበር። ሌላ ዘርፍ ሊገባ ነበር ማለት ነው። ብቻ እሱም የተወሰኑ ተማሪዎችን እያመጣ እንደሱ አይነት ከሰጣ አብዛኛው ጊዜ የዛን ቀን ማለት ነው፣ ደግሞ እኛ ራሳችን እየሄድን ነው የምንማሩ። ቀላሚ ነው ማለት ነው። ቀላሚ ያስገኘው ትምህርት እንደዚህ ደረጃ ካስደረሰኝ ለእኔ ማለት ነው፣ ይ ሌላ ሰዎችን እንደሱ አይነት ቦታ ብንከፍታቸው ብዙ ተማሪዎችን የራሳቸው የሶችል ካምፓኒ መስሪት ይችላሉ። የራሳቸው ፕሮብለም ሶልቭ ሊያደርጉ ይችላሉ። በኮምፒተር ሳይንስ ስልጠና ለተማሪዎች በሰጡበት ጊዜ ፈጣን የሆነ ለውጥ ከተማሪዎቹ ማየታቸውን የተናገረችው ዳናይት በስልጠና ወቅት ከተሳተፉ የተሻለ አቅም የነበራቸው አምስት ተማሪዎች የአሜሪካ ኤምባሲ አቅማቸውን እንዳያሳድገው ከኤምባሲው ጋር ተነጋግረን ስማቸውም ልከንላቸዋል ብላለች። አብዛኞቻቸው ጎበዝም ስለሆነ ለመሰለ ሜዲስን ነበር የሚፈልጉት እና አሁን ምን አረግን ሁሉንም ፍላጎታቸው እንዲያወሩ ተደረገ መጀመሪያ ከዛ በየፍላጎታቸው ኮምፒውተርን እንዴት መጠቀም እንዳለባቸው ፕሮግራሚንግ ላጉጁ ለኮምፒውተር ለአይቲ ተማሪዎች ብቻ አይደለም በየ በየ ዲፓርትመንቱ በፈለጉት በሜዲሲንም በሌላ ነገርም ቢሆን እንዴት ችግርን አይቶ እንዴት መፍትሄውም በኮምፒውተር እንዴት መስራት እንዳለባቸው እንዲያቁን ያደረግነው ከዛ በኋላ ወደውት በጣም ጎበዝ ጎበዝ የሆኑ ልጆች እንደውም ኦልሞስት ሁሉንም የሰሯቸው ፕሮጀክቶችን ስናይ በጣም ጎበዝ ነው የሆኑት። በሁለት ሳምንት ውስጥ ማለት ነው ከአንድ እስከ አምስት በሰሩት ፕሮጀክት ነው ማርክ ይዘን ምናምን። አሁን እኛ ያሰብነው ከአንድ እስከ አምስት ለሰመር ለሚካሄደው ፕሮግራሙ ስኮላርሽፕ ልንሰጣቸው ነበር። ሰመር ላይ አፕሊኬሽን ምናምን እንዲገባ ነው የምናደርገው። ከዚህ በኋላ ወይ ራሳችን ሂደን ነው የምንፈልጋቸው ልጆች ጎበዝ የሆኑትን ከታች ከሃይስኩል በየገጠሩ ካሉት ትግራይ ውስጥ ካሉ ሃይስኩሎች ማለት ነው እና አሁን እነሱን የሚጠቅማቸው ስኮላርሽፕ እንድንሰጣቸው ነበር። ከአንድ እስከ አምስት እንትን ከኤምባሲ ጋር አምስት ልጆች ስምዝርዝር ሰጥተናል። እስካሁን በኮምፒውተር ተማሪዎች የሆኑ አስተማሪዎች ያላቸውን አቅም አነስተኛ ነው ያለው። ግርማይ በበኩሉ ትግራይ ኮደርስ ይህንን ክፍተት ለመሙላት ነው የተመሰረተው ብሏል። ትልቁ ችግር ምንድን ነው? አብዛኛው በትግራይ ውስጥ ያለው ማለት ነው የዘርፉ ስለ ኢንፎርሜሽን ቴክኖሎጂ እውቀት ማነስ ነው ወይም ኢንፎርሜሽን ባለማግኘታቸው ማለት ነው። የማይፈልጉትን ዘርፎችን የሚገቡ ተማሪዎችም አሉ ማለት ነው። በሌላ ደግሞ የትግራይ ኮደርስ ለየት ያለ ማት ከመስተማር ሌላ ደግሞ ምን አለ ትሬኒንጎች ይሰጣል። ለምሳሌ ዲጂታል ስኪል የሚባል አለ ከጉግል ትሬኒንጎች የሚመጡ እነሱ ተማሪዎችን እነሱ ስልጠናዎችን እንዲያገኙ ያደርጋል። ከዩኒቨርሲቲዎች ጋር የተስማማ ማለት ነው። ሌላ ደግሞ ቶፕቶፕ የሆኑ በፕሮጀክት ከኤንጂኦ ሊሆን ይችላል። ከኤምባሲታት አሁን ኤምባሲ ከአሜሪካ ኤምባሲ እንዳይነት እንደገለጸቸው ከኤምባሲ ጋር አጋኝተናል። ሌላም አለ። ሌሎቹ ተማሪዎችን ከሌላ ሊንክ እያደረግን አሁን ከዩኒቨርሲቲ ሞቲቬሽን እንዲናገሩ የተለያዩ ድርጅቶችን አሉ። እነ አልናቴክ ፒንቴክ ምናምን አሉ። እነሱ ሞቶ እንዲያዩት ወይም ሞቲቬሽን ነገሮችን እናገራሉ። እኛም ለተማሪዎች ምናደርገው በሶፍትዌር ምን አይነት ይሰራል? አሁን ሶፍትዌር ካምፓኒዎች አሉ እነ ፒንቴክ ምናምን ፒንቴክ እንዴት ይሰራል ስለ ሶፍትዌር ምናምን ካለ እነሱም እናሳያቸዋለን ማለት ነው። በቀጣይ በዘርፉ የስርዓተ ትምህርት ማሻሻያ እንዲደረግም ግፊት እናደርጋለን ያለችው ዳናይት ለጊዜው ግን በትምህርት ቤቶች ስለ ኮምፒውተር ግንዛቤ የማሳደግ ስራ እንፈጽማለን በማለት ተናግራለች። ቀጣይ ስራችን ያሰብነው እንደ ኖንፕሮፊት ኦርጋናይዜሽን ሆኖ ልጆቹም ከየ አካባቢው ድሃ ሆኖ ኮምፒውተር የሚወዱ ልጆችም አሉ ብዙ ልጆች እነሱን አሳትፎ ትግራይ ውስጥ ካሉት ሃይ ስኩሎችን ሄደን ሰርች አድርገን ወደ መቶ ሀምሳ ምናምን አካባቢ ብዛት ያላቸው ልጆች ወደ ሰመር ካምፕ ገብቶ በደንብ ለስድስት ተከታታይ ሳምንታት ፕሮግራሚንግ ላንጎቹ እንዲማሩ እያሰብን ያለ ነው። እክዱም እንደዛ ነው። ሌላው ደግሞ ስፖንሰር ምናምን የሚያረግ አካል ከተገኘ ለምግባቸው፣ ለአንዳንድ ወጭ ይዛ ቁጭ ብሎ ስድስት ሳምንት እና ከገጠር ነው የሚመጡት ልጆቹ በትራንስፖርቴሽን ምናምን ከቨር ተደርጎ ስድስት ሳምንት ውስጥ እዛ እንዲቆዩ ልናደርግ እያሰብን ነው። ፕሮፖዛልም እየሰራ ነው። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም ሙልጌታን ለዘገባው እናመሰግነዋለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደእናንተ የሚደርሰውን ጋቢና ቪይን ነው። አስራ አራተኛው የፊልም ፌስቲቫል በኢትዮጵያ እየተካሄደ ነው። ጽዮን ግርማ ይህንን ፌስቲቫል በዳይሬክተርነት ለአስራ አራት አመታት የመሩትን አቶ ይርጋ ሸዋ ተሾመን አነጋግራቸዋለች። እሺ፣ እኔ የእርጋ ሸዋ ተሾመ መባላለው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ማኔጂንግ ዳይሬክተር ነኝ። የአስራ አራተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ነው ወይም ደግሞ አርዞፒያን እንለዋለን ባጭሩ። በዚህ አስራ አራተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የሚካሄደው ከህዳር ከታህሳስ ስድስት እስከ አስራ ሶስት ነው። ለአንድ ሳምንት የሚቆይ ፌስቲቫል ነው። በዚህ የአንድ ሳምንት ጊዜ ውስጥ የሀገር ውስጥ እና የውጭ ሀገር ፊልሞች ከሰባ በላይ የሚሆኑ የውጭ ሀገር ፊልሞች በጎት ኢንስቲትዩት፣ በኦሮሞ ባህል ማዕከል እንዲሁም በፖሽኪን ወይም ደግሞ በራሻ ባህል ማዕከል ስክሪን ይደረጋሉ። ከዚህ ባሻገር በሳምንቱ ጊዜ ውስጥ ደግሞ የሳይድ ኢቨንቶች አሉኝ። በጎን የሚደረግ የጎንዮሽ ፕሮግራሞች የምንላቸው ማለት ነው። ሰሌ ዋና ዋናዎቹ አንደኛው ከኢጋድ ጋር የምናደርገው አንድ የግማሽ ቀን ኮንፈረንስ አለ። አሁን የፊታችን አርት ከኢጋድ ጋር የምናደርገው ኮንፈረንስ አለ። ይህ ኮንፈረንስ የሚያተኩረው ምንድን ነው? በወጣቶች ወጣት ፊልም ሜከሮች እና ወጣት ፊልም ባለሙያዎች ሰላም ፕሮሰስ ውስጥ ወይም ደግሞ በሰላም ግንባታ ላይ ያላቸውን ሚና በሚመለከት የሚደረግ ኮንፈረንስ ነው። ከዚህ ባሻገር ደግሞ ከኔዘርላንድ የማሪታን ፊልም ሜቶት የሚባል አንድ ድርጅት አለ። የእሱ ባለቤትና ዲሬክተር እዚሁ አሁን አዲስ አበባ ገብቷል። እሱ ምንድን ነው የኢትዮጵያ ፊልም ባለሙያዎች ኦንላይን ላይ መሸጥ የሚችሉበትን የኦንላይን ፕላትፎርም ይዞ ነው የመጣውና መሸጥ የሚችሉበትን መንገድ የሰሯቸውን ፊልሞች በድረ ገጽ ላይ የሰሯቸውን ፊልሞች እንዴት አድርጎ ኢንተርናሽናሊ ሪኮግናይዝድ እንዲሆኑ ወይም እንዲሸጡ ኦልሞስት የቢዝነስ ዲል በ ከኢትዮጵያ ፊልም ባለሙያዎች ጋር ቢዝነስ ዲል ሊያደርግ የሚመጣም አንድ ባለሙያ አለን። እዚህ የግማሽ ቀን ፕሮግራም በጎት ኢንስቲትዩት ውስጥ ይደረጋል። ከዚህም ባሻገር ከህንድ ኤምባሲ ጋር መተባበር ፊልም ስክሪኒንግ እናደርጋለን። የቦሊውድ ፊልም ስክሪኒንጎች እና ከዛ በኋላ የኢትዮጵያ ፊልም ባለሙያዎች ከቦሊውድ ፊልም ምን ይማራሉ ሌሰን ሌሰን የሚወስዱት ሌሰን አለው የሚል አንድ ሁለት ቀን እንደዚሁ ከህንድ ኤምባሲ ጋር መተባበርም እዚ ዜጎ ልጆች ፕሮግራም አለን። ከዛ ባሻገር ምንድነው ዜጎ ልጆች ፕሮግራሞች ከተጠናቀቁ በኋላ በመጨረሻም ፌስቲቫሉ የሚዘጋው እንደተለመደው አዋርድ አሸናፊ የኢትዮጵያ ፊልም ባለሙያዎች በአስር በሚሆኑ ካታጎሪዎች ማለት ነው። የቤስ ዳይሬክተር፣ ጸሐፊ፣ ሲኒማቶግራፈር፣ ተዋናይ በሚሉ ዘርፎች ማለት ነው። እንደ ኦስካር እንደምትል ማለት ነው። እሱ ሰኞ ነው የሚከናወነው ማለት ነው። ይሄ ለአስር በአስር ዘርፍ ለተመረጡ ባለሙያዎች የሚሰጠው ሽልማት በማን ነው ምርጫው የሚደረገው? ምርጫው የሚካሄደው በዳኞች ነው። ዳኞቹ ደግሞ እንዴት ነው ፎርም የሚደረጉት? መሰለሽ እኛ ደብዳቤ ሁል ጊዜ በየዓመቱ በነገራችን ላይ ለአስራት ዓመት ያደረግነው ነገር ነው። ለደራሲያን ማህበር፣ ለፊልም ሰሪዎች ማህበር፣ ባህልና ቱሪዝም ሚኒስቴር፣ ለአዲስ አበባ ዩኒቨርሲቲ ደብዳቤዎች እንልካለን። ምንድነው ደብዳቤው? ለዳኝነት ኮሚቴ የሚሆን ባለሙያ መርጣችሁ ላኩልኛለን። እነሱ መርጠው ይልኩልናል ማለት ነው። ለዳኝነት የሚሆን ባለሙያ ማለት ነው። ከዛ በኋላ እነዚህ ባለሙያዎችን እኛ ኮሚቴ ፎርም እናደርጋለን እና በምንሰጣቸው የመስፈርት መሰረት ማለት ነው መስፈርቶቹ እጃቸው ላይ ያለ፣ በዛ መስፈርት መሰረት ዳይሬክተር ወይም ሲኒማቶግራፈር፣ እነዚህ አስሩንም ካተጎሪዎች እነሱ ፊልሞቹን ተመልክተው ማለት ነው አስሩንም ካተጎሪዎች ገምግመው ውጤት ያወጡና የአብላጫ አብላጫ የሚይዘውን ድምፅ ውጤቱ ይወጣል። ከዛ በኋላ ገሌ ዳይሬክተር ነው፣ ገሌ ዳይሬክት ራፊ ነው፣ ገሌ ሲኒማቶግራፈር ነው፣ ተዋናይ ነው የሚል አብላጫዎቹ ድምጽ ተወስዶ ኩሙሌቲቭ ውጤቱ ማለት ነው ይወሰድ ይወሰድና፣ እነሱ ለእኛ ይሄንን ውጤት ያስረክቡናል። የእኛ ስራ ምንድን ነው? እነሱ የማኔጅመንት ስራ ነው የምንሰራው ፊልሞቹን መከታተላቸውን ብቻ ማረጋገጥ ነው የእኛ ስራ። በመጨረሻ እነሱ ውጤቱን ያስረክቡናል። ውጤቱን በአዋርድ ሴሪሞኒ ወይም ደግሞ በመዝጊያ ስነስርዓት ላይ አናውንስ እናደርጋለን ማለት ነው በጣም አስራ አራት አመት ረጅም ጊዜ ነው እና በዚህ በአስራ አራት አመት ጊዜ ውስጥ ምን አከናወናችሁ ብለን ብንጠይቅ በጣም ሰፊ ይሆናል ግን እንደው አንኳር ጉዳዮች የአመቱ የአውሮፓውያን አመት ማጠናቀቂያም ስለሆነ እንደው በዚህ በአስራ አራት አመት ውስጥ ለዚህ ለፊልም ሞያው ምን አስተዋጽኦ አበርክቷል ተቋማችሁ ወይም ድርጅታችሁ በሱ እናጠቃለሁ እንዳሹ በእርግጥ በጣም ሰፊ ነው ግን ይሄ በጣም ጀነራል በሆነ ነገር ለመናገር ብፈልግ አንደኛ በሀገሪቱ ውስጥ ሽልማት ምን ማለት እንደሆነ አስተዋው መተዋውቁ በሀገሪቱ ለመጀመሪያ ጊዜ ሽልማት ምንድን ነው፣ ለፊልም ባለሙያም የሚሰጠው ሽልማት ምንድን ነው፣ ሽልማት ውስጥ ምን ጥቅም አለው፣ የሚያመጣቸው ውስጥ ጥቅሞች ምንድን ናቸው የሚለውን ነገር ለመጀመሪያ ጊዜ በሀገራችን ውስጥ አስገብተን ሁሉም ሰው አሁን የሽልማት ጥቅምን ተረድቶ በዛ መሰረት እንዲበረታ መሆኑ አንድ ነገር ነው። ሁለት ደግሞ ስታንዳርድን መስራት ያም ያም ያም የሚገባበት ሙያ ስለነበረ፣ አሁን ግን ስታንዳርዱ እየታወቀ መምጣቱ ሌላ ሁለተኛ ነገር ነው። ሶስተኛ ደግሞ ኢንዱስትሪው ራሱ ቅርጽ እንዲይዝ ኢንዱስትሪው አዘ ሆል ማለት ነው። አንዳንድ እንትን ፊልም እንትን ፊልም እንትን ፊልም ሳይሆን ሁሉም ፊልም ኢንዱስትሪ የሚባለው ነገር አቅጣጫ እንዲይዝ መንገድ ስራ በጣም ተሳክቶልናል ብለን እናስባለን። እስከ ፖሊሲ መቀረጽ ድረስ ማለት ነው። ይሄ እንግዲህ ዋና ዋናዎቹ እንላቸው ናቸው። ከዚህ ውጪ የኢትዮጵያን ፊልሞች ወደ ውጭ ሀገር ፕሮሞት ማድረግ፣ የውጭ ሀገር ፊልሞች ደግሞ እዚህ ሀገር እንዲታዩ ና የእኛ የፊልም ባለሙያዎች የራሳቸውን ቦታ የቱ ጋር ነው የእኛ ቦታ ብለው እንዲያስቡ እንዲያዩ ለማድረግ ያደረግነው ጥረት ከሞላ ጎደል ተሳክቷል ብለን እናስባለን። በጣም አመሰግናለሁ። እግዜር ስጥልኛ ቶርጋ ተሾመ ለሰጠህን ማብራሪያ። እኔም አመሰግናለሁ። እግዜር ስጥልኝ። ሄ ሄ ሄ ሄ ሰላም ዋልክልኝ ወንድሜ፣ ሰላም ዋልሽልኝ የተይ ናው ሰላም ሰላም፣ አዶ ሰላም ነው አሉ ሰላም ሰላም፣ መባባሉ ሰላም ለሁሉ፣ ሰላም ሳር ቅጠሉ፣ ምድሩ ሁሉ ወጥቶ መግባት ሰው ከቤቱ እርሻው ሎ ዘር መዝራቱ፣ ሰርግለግሶ መርድሞቱ፣ ታሞ ድኖ መነሳቱ፣ ሀገሩ ሰላም፣ ሜዳው ጫካው፣ ሰፈር መንደሩ

ሰሞኑ በስታለች ደግሞ ጥሩ ስራ ስራ እየሰራች ነው። ይህንንም እንግዲህ ከሁለት አዳዲስ ድምፃውያን ጋር ሀካሙ ቦጋለ ነው ግጥሙን የጻፈው ስትል ሰምቻለሁ በቃለ ምልሷ ላይ ሰላም የተሰኘ ዜማ ነው። እኛም ከ ቤቲጂ ሰላም ጋር እንተዋቸዋለን። አድማጮቻችንን በዚህ ንስታችን ላይ የሚኖራቸውን አስተያየት በፌስቡክ አት አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም ሊያደርሱን ይችላሉ። ው ጋቢና ቪዌ አት ቪዌ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ። እንግዲህ በዚሁ እንሰናበታችኋለን። አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው ከአቀናባሪያችን ሞክቪሊያ ቤረው ጋር ደህና ደሩ